ውሳኔው ምልህ በተለይ በናትንያሁ በእስራኤል ጠቅላይ ሚኒስትር እና በኦባማ መካከል ፐርሰናል ይመስላል። የግል የሚመስሉ ሁኔታዎች አሉ። እንደገና ዳግም ሲመረጥ ናትንያሁ በዩናይትድ ስቴትስ ፖለቲካ ውስጥ ገብተሃል የሚባልም ነገር አለ። የአንዲ እንዲህ አይነት ነገሮች አሉ እና ውሳኔው ጥሩ ውሳኔ አይደለም። ግን ይሄ ውሳኔ ይቀጥላል የሚለው ጥያቄ ነው አሁን የሚመጣው ምክንያቱም በቀናት ውስጥ ነው ኦባማ ከዛ በኋላ ስልጣኑ ይለቃልና ትራምፕ ነው። ትራምፕ በሚይዝበት ጊዜ አሁን ናትንያሁ ለህዝቡ እየነገረ ያለው ይሄ ውሳኔ ሊቀየር ይችላል። ግን በጣም የሚያቀያይም ምናልባትም ለእስራኤል ታሪኮች ውስጥ አስከፊ ሊሆን ይችላል የሚባልባቸው ነገሮች አሉት። ግን በአንድ መልኩ ሲታይ ደግሞ ዩናይትድ ስቴትስ ከዚህ ቀደም ታይቶ በማይታወቅ ሁኔታ በቢሊዮን የሚቆጠር ወደ አርባ ቢሊዮን ይመስለኛል ለእስራኤል እርዳታ አድርጋለች። ምንድን ነው የሚያመለክቱ ትንሽ ግራ የሚያጋባ ነገር አይደለም። አዎ በአለም ላይ እንቆቅልሽ የሚሆነው ትልቁ ነገር ይሄ ነው። ለምሳሌ ኦባማ ማንም የዩናይትድ ስቴትስ ፕሬዚደንት እያላደረገው ናለው አርባ ቢሊዮን የጦር መሳሪያ መብዳት ማለት ቀላል አይደለም። ስለዚህ ነው እስራኤላውያኖቹ ለምሳሌ ኦባማ ይሄንን እርምጃ በሚወስድበት ጊዜ ኃይለኛ ቁጣ ሊያሰሙ አልቻሉም። አንዳንዴ ኦባማም እራሱ ድራማ የሚጫወት ይመስለኛል። ለኦባማ አንደኛውንም ሆነ ሁለተኛውን ስምንት ዓመት ለፕሬዚደንትነት ሲወዳደር ቢያንስ ቢያንስ ሰባ በመቶ የመረጡት የዩናይትድ ስቴትስ ይሁዲዎች ናቸው። ስለዚህ ለእኛ በጣም እንቆቅልሽ የሆኑ ነገሮች አሉ ብዬ ነው የምገምተው። የዩናይትድ ስቴትስ ተመራጭ ፕሬዚዳንት ዶናልድ ትራምፕ በትዊተር የማህበራዊ መገናኛ ገጻቸው ላይ እንዳሰፈሩት ከሆነ የተባበሩት መንግስታት ድርጅት ተግባሩ እጅግ በጣም ደካማ እንደሆነ የሚተች አይነት ጽሁፍ ነው ያሰፈሩት። በአጠቃላይ ግን የእስራኤል መገናኛ ብዙሀንና ህዝብ ውሳኔውን ተከትሎ የጠቅላይ ሚኒስትሩንም ንግግር ከሰማ በኋላ ምንድን ነው ያለው? ምን አይነት ስሜት ነው ያለው? ለምሳሌ የግራ አሁንም ቢሆን ናትንያሁ ፐርሰናል አድርጎታል እና ይሄ ትልቁ ችግር የተፈጠረው ከዚሁ ከእስራኤሉ ጠቅላይ ሚኒስትር ነው ብሎ የሚተች ነው። ኃይለኛ ትችት ነው። የግራ የፖለቲካ ፓርቲዎችም ሆኑ የግራ ጋዜጠኞቹ፣ የቀኞቹ ምንም እንኳ ፐርሰናል ቢሆንም ኦባማ ትክክል አልሰራም፣ እስራኤልን ትዷል የሚል እንትኖች አሉ እና በህዝቡ ዘንድ አሁንም ቢሆን ኦባማ ትክክል አልሰራም። የእስራኤሉ ጠቅላይ ሚኒስትር በሁለቱ መካከል ባለው ነው የፐርሰናል ጉዳይ ነው ነው። ሁለቱም አይዋደዱም ለስምንት ዓመታት ሌላው የሚገርመው ነገር ምንድን ነው፣ ኦባማም ስልጣን እንደያዘ አካባቢ ኖርዌይ ምንም ሳይሰራ የኖብል ፕራይዞን ተሸልሞ ነበር። ስለዚህ ያንን ቃል ለመግባት ነው የሚል እንትኖች አሉ። ይህ ውሳኔ እስራኤል ላይ ምን ሊያስከትል ይችላል? ለምሳሌ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባላት ከሆኑት መካከል ከዩናይትድ ስቴትስ በስተቀር ዩናይትድ ስቴትስም በታቅቦ ነው ያለፈችው። ሌሎቹ ግን ድምፅ ሰጥተዋል፣ ውሳኔውን ተቀብሏል። በተጨማሪም አስራ ሁለት ሀገራት የእስራኤል መንግስት ከኤምባሲዎቹ ጋር ስራ እንደማይሰራ ተናግሯል። ምንድን ነው ሊያስከትል የሚችለው በእስራኤልና በሌላው ዓለም በተለይ ከዩናይትድ ስቴትስ ጋር ያላት ግንኙነት። ዩናይትድ ስቴትስ ውስጥ አሁን ያለው ምንድን ነው ተስፋ? ትራምፕ ስልጣኑን ይይዛል። ትራምፕ ስልጣኑን በሚይዝ ጊዜ ሊመለስ ይችላል ነው። ትራምፕን ቤንክ ቀጠለ አደጋለሁ ትራምፕ ግን የሚቀጥል አይመስለኝም። የእስራኤል ኢንትረስት ብቻ ሳይሆን የዩናይትድ ስቴትስም ኢንትረስት ጉዳይ ነው። ስለዚህ ዩናይትድ ስቴትስ እስራኤልን ካጣች፣ በአጠቃላይ በመካከለኛ ምስራቅ ያላት ሁኔታ ላይ ውድቅ ሊሆን ይችላል። ከዛ በኋላ ማን ይመጣል? ሩሲያ ልትገባ ትችላለች የሚለው ሁኔታ ነው። ስለዚህ ዩናይትድ ስቴትስ በተለይ የሪፐብሊካኖቹ እስራኤልን ማጣት የሚፈልጉም አይመስለኝም። ትራምፕ ይሄንን እንደሚመልስ ቃል እየገባ ነው። የእስራኤል የውጭ ጉዳይ መስሪያ ቤት እንዳስታወቀው ከሆነ ከብሪታንያ፣ ከፈረንሳይ፣ ከሩሲያ፣ ከቻይና፣ ከጃፓን፣ ዩክሬን፣ አንጎላ፣ ግብጽ፣ ኡራጋይ፣ ስፔን፣ ሴኔጋል እንዲሁም ኒውዚላንድ ጋር ያለውን የኤምባሲ ግንኙነት ለጊዜው ማቋረጡን ተናግሯል። ለምን ያህል ጊዜ ነው የሚያቋርጠው? በዲፕሎማሲው መስክ እስራኤል ከሌሎቹ ሀገራት ጋር እሰጥ አገባ ገባች ማለት ነው ወይስ ምንድን ነው?

ያው ጠርተዋቸዋል የዩናይትድ ስቴትስ ከተስተካከለ ነው። ትራምፕ ከተመለሰ በኋላ ስልጣኑን ከያዘ በኋላ እነዚህ ኤምባሲዎች እንደ አቋረጡ አይቀጥሉም፣ ሊመለስ ይችላል። አሁን ተስፋ የተንጠለጠለው በማን ላይ ነው? በትራምፕ ላይ ነው፣ በሪፐብሊካኖች ላይ ነው። አድማጮች፣ በምዕራብ ዮርዳኖስ ወንዝ ዳርቻ የእስራኤል የአይሁድ የሰፈራን ሁኔታ በመቃወም የተባበሩት መንግስታት ድርጅት ያሳለፈውን ውሳኔ ተከትሎ ከኢየሩሳሌም ወኪላችን ከዜናነ መኮንን ጋር ያደረግነው ቃለመጠይቅ ነበር። ዜናነ ለሰጠማ ማብራሪያ ክልብ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።